የኢትዮጵያ መንግስት በወሰነው መሰረት ለአራት ዓመት የውጭ አገር የሥራ ስምሪት ላይ ጥሎ የነበረውን እገዳ የተነሳው ከትናንት አንስቶ ነው። ስለ ውሳኔውም ነገ ጋዜጣዊ መግለጫ እንደምሰጥ ለዶችቬሌ የተናገሩት በሰራተኛና ማህበራዊ ጉዳይ ሚኒስቴር የኮሚኒኬሽን ጉዳዮች ኃላፊ አቶ ባሳዝን ደርበ እገዳው ለዚህን ያህል ጊዜ ለምን እንደተጣለና አሁን ለምን እንደተነሳ አስረድተዋል። መንግስት አንስቶታም ሲዘጋጅ ቆይቷል። የውጭ ሀገር ስራ ስምሪት ህጋዊና የህግ ጥላስር የዜጎች ስምሪት ስኬታማ እንዲሆን ከ ደህንነታቸውና ከመጡቅበት አኳያ እነዚህ እዚህ ሰፊ ዝግጅት እንደ ሀገር ሲደረግ ነው የቆየው። የዛ ዝግጅት የደረሰበትን ደረጃ የሚያሳይም ነው የባኑ መነሳት ከጥር ሃያ ሁለት ቀን ጀምሮ አስፈጻሚው መስሪያ ቤት ከመንግስት የወረደው አቅጣጫ ደርሶታል። የኢትዮጵያ መንግስት ለዜጎቹ የውጭ ሀገር የስራ ስምሪት የከለከለው ዲፕሎማሳዊ ዝግጅቶችን ለማድረግና ከቀጣሪ ሀገሮች ጋር የሰራተኛ ስምምነት ለመፈረም መሆኑም አቶ ባሳዝን ተናግረዋል። አቶ ባሳዝን የእገዳው መነሳት ለሰራተኞችም ሆነ ለሀገሪቱ ያለውን ጥቅም እንዲህ ያብራራሉ። እንግዲህ በውጭ ሀገር ስራ ስምሪት ላይ መግባት የዜጎቹ ፍላጎት ነው። ሀገራችን በፈጣን ልማት ላይ ነው ያለችው የዜጎች እውቀትና ጉልበት ሀገር ላይ እየዋለ ሀገር መለወጡ ላይ ነው የመንግስት ከፍተኛ ትኩረት። በሌላ በኩል ደግሞ ተዘዋውሮ መስራት መብት ነው። የሰዎች የመንቀሳቀስ መብት የተረጋገጠበት ሀገር ነው። ተዘዋውሮ መስራት ይችላሉ። ግን ደህንነታቸው፣ ክብርና መብታቸው፣ ጥቅማቸውን ተጠብቆ መሆን አለበት። ህጋዊ ስምሪቱን መንግስት ህገ መንግስቱን መነሻ አድርጎ በዚህ በኩል ይህ አዲሱ የኢትዮጵያ ወጪ ሥራ ስምሪት ዘጠኝ ሀያ ሶስት አዋጅ ቁጥር ማለት ነው በማውጣት ዙሪያ ያደረገው ዝግጅት ሌሎቹ፣ ማሰራር አደረጃጀት የመፍጠሩ ነገር ሁሉ የግድ እንግዲህ በውጭ ሀገር ተሰማርተው መስራት የሚፈልጉ ዜጎችን የማሰማራትና መብትና ክብራቸውን የማስጠበቅ ነገር ነው። የኢትዮጵያ መንግስት ከመካከለኛ ምስራቅ አገራት ጋር ማለትም ከዮርዳኖስ፣ ከኩዌት፣ ከሊባኖስ፣ ከዩናይትድ አረብ ኤምሬቶች፣ ከባህሬንና ከሳኡዲ አረቢያ ጋር የሁለትዮሽ የስራ ስምሪት ቅጥር ስምምነት እየፈጸመች እንደምትገኝ የአገር ውስጥ ዘገባዎች ያመለክታሉ። እገዳው ብዙ ሲያነጋግር ቆይቷል። የተለያዩ ትችቶችም ሲቀርቡበት ነበር። እርምጃው ለህገ ወጥ ጉዞ መንገድ ከፍቶ ነበር ሲሉ የሚከራከሩ ጥቂት አልነበሩም። ህጋዊ ፍቃድ ሳይኖራቸው በሳኡዲ አረቢያ የሚኖሩ ኢትዮጵያውያንን ጨምሮ የውጭ ዜጎች በቅርቡ አገሩን ለቆ እንዲወጡ መደረጉ ይታወሳል። ወደ አገራቸው የተመለሱትን መንግስት እንዴት እየተቀበላቸው እንደሆነ አቶ ባሳዝን ደርቤ ይናገራሉ። አገር ዛን ዘርግታ ዜጎቿን ወደ ቅፏ አስገብታለች። በተደጋጋሚ ሀገሪቱ ቅድም እንደጠቀስኩልህ በሰፊ የልማት ግስጋሴ ላይ ነው የምትገኘው ሀገራችን። ስለዚህ ዜጎች በማንኛውም የስራ ዘርፍ በሀገራቸው ላይ በወገናቸው መካከል ተሰማርተው መንግስት ማድረግ ያለበትን ድጋፍ ህብረተሰብ ተቋማት የሚደግፏቸው ምንድን ነው የሚፈልጉት ነገር ምንድን ነው፣ ሰርተው ስኬታማ የሚሆኑት ነገር ይሄ የተዘረጋ ስርዓት ስላለ የሚገባ እየተሰራበት ነው ያለው። በተለያየ ምክንያት ከጠቀስከው ሀገር እየወጡ የተመለሱት በሀገራቸው ላይ ድጋፍ እየተደረገላቸው መስራት የሚፈልጉ ዜጎች ሁሉ ሙሉ መስተንግዶ እየተደረገላቸው ነው ያለው አቶ ባሳዝን ይህንን ብሉም፣ በተለያዩ ጊዜያት ዶቼቤሌ ያነጋገራቸው ተመላሾች ወደ ሀገራቸው ሳይገቡ የተሰጣቸው ተስፋና ከተመለሱ በኋላ የገጠማቸው ፈጽሞ የሚገናኝ እንዳልሆነ ይገልጻሉ። ከሁለት ዓመት በፊት የጸደቀው የኢትዮጵያ የውጭ ሀገር የስራ ስምሪት አዋጅ ቁጥር 923 ለስራ ወደ ውጭ ሀገር የሚሄዱ ማንኛውም ሰራተኛ ቢያንስ የስምንተኛ ክፍል ትምህርት ያጠናቀቀና የሚቀጠርበት የስራ መስክ አግባብ ካለው የምዘና ማዕከል የሙያ ብቃት ማረጋገጫ ማስረጃ የያዘ መሆን እንዳለበት ይደነግጋል። መንግስት ለስራ ወደ ውጭ አገር ለሚሄዱ ፍላጎት ላላቸው ዜጎች ስለ ተቀባይ አገር ሁኔታ፣ በሚሰማሩበት የስራ መስክ ሊኖራቸው ስለሚገባ ክህሎት፣ ስለ መብታቸውና ኃላፊነታቸው የቅድመ ስምሪትና የቅድመ ጉዞ ግንዛቤ ማሳደጊያ ስልጠና በመደበኛነት እንደሚሰጥም አዋጁ ይጠቅሳል።